ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በኢትዮጵያ መንግሥትና በተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚዎች ፓርቲ ስብስብ መድረክ ራሱን አገለለ።

ስብሰባ በጋራ ነው። ቀጠሮ የተወሳሰድ ነው። ምናልባት በር በመግባት የሚያስተባብሩ ባለሙያዎች በመድረክ በኩል የተላከ መልእክት ካለ ልነግሩ ይችላሉ። አቶ ሽፈራው ሽጉጤ የኢህአዴግ ጽህፈት ቤት ምክትል ኃላፊ የሆኑትን ነው የሰማናቸው። የፖለቲካ ፓርቲ መሪዎቻችን አስሮብናል። እነሱንም ፍቱ። ከህዝባችን ጋር እየተገናኘን ድርድሩ ላይ

አሁን የሰማችኋቸው ደግሞ ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር ናቸው። ዝርዝሩን በዕለቱ አቢ ርዕስ እናቀርባለን። ኢትዮጵያ በጣም ውብና አስደናቂ ሀገር ነች። ፊልሙ በመሰረቱ የሚተርከው በኢትዮጵያ ስላለው የመሬት መቀራመት ነው። የመንግስቱ ፖለቲካ

ህዝቡን ያለ መሬት አስቀርቶ ንብረቱንም ሲወስድበት ኑሮውንም አሳጥቶታል። የፊልሙ አዘጋጅ ስዊድናዊው ዮአኪም ደመር ናቸው። ቃለምልልሱ በመጽሔት ዝግጅታችን ይቀርባል። ለምሽቱ ካሉን ዜናዎች መካከል ደግሞ የፌዴራሉ ከፍተኛ ፍርድ ቤት አዲስ ሀገር ለመፍጠር ሲያጠነጥኑ ተገኙ በተባሉ አስራ አምስት ሰዎች ላይ የእስር ቅጣት በይኗል።

የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በ22 ተከሳሾችና በአቃቤ ህግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል የሚሉትና ሌሎችም ዜናዎች አሉን። ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። ጤና ይስጥልን። እንደምናመሻችሁ ክብራትና ክብራት አድማጮቻችን የዛሬ ረቡዕ መጋቢት 22 2009 ዓ.ም አስተናጋጆች አሉላ ከበደና

ቆንጂት ታየነን፣ አቀናባሪያችን ብርሃን ሀይሉ ነች። የስርጭት መሀንዲሱ ዳን ክራፍተን ነው። እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። በቅድሚያ የእለቱ ዓለም ዜና። የፌዴራሉ ከፍተኛ ፍርድ ቤት አዲስ ሀገር ለመፍጠር ሲያውጠነጥኑ ተገኙ በተባሉ አስራ አምስት ሰዎች ላይ የእስር ቅጣት በይኗል።

የኢትዮጵያ መንግስት ከሶስት እስከ አስራ ሶስት አመት የሚደርስ የእስር ቅጣት የተፈረደባቸው ሰዎች በኦሮሞ ፌዴራሊስት ኮንግረስ ሽፋን በአሸባሪነት ለተፈረጀው የኦሮሞ ነጻነት ግንባር ሲሰሩ ነው ብሏል። በምዕራብ ሸዋ ዞን አምቦ አካባቢ ህዳር 2008 ዓ ም ተይዘው መወሰዳቸውን የገለጡት የታሳሪዎቹ የህግ ጠበቃ አቶ ወንድሙ ኢብሳ ናቸው።

አቶ ወንድሙ የልደታ ምድብ አስራ ዘጠነኛ የወንጀል ችሎት በትናንትናው እለት ያስቻለውን ፍርድ ውሳኔ ምንነትና የክሱን ጭብጥ ጨምረው ለአሜሪካ ድምጽ በሰጡት አስተያየት እንዲህ ሲሉ አስረድተዋል። እነዚህ ሰዎች የተከሰሱት ኦላና ከበደ በሚባል መዝገብ ስር ነው። አንዱን ሰዎች የተከሰሱት የኢትዮጵያ ወንጀለኛ ህግ ቁጥር አንቀጽ ሰላሳ ሁለት አንድ ሀለ በሚለው ላይ ነው።

በአንደኛ ክስ፣ በሁለተኛ ክስ እና በሶስተኛ ክስም ላይ አሁን የተፈረደባቸው ሰዎች ሁሉ ጥፋተኞች ነው የተባሉት። በዚህ መሰረት ከሀያ አንዱ ሰዎች አንዱ የቀረበበትን ክስ አቃቢ ጽሁፍ ማስረጃዎች አስደግፎ ማረጋገጥ ስላልቻለ በነጻ የተለቀቀ ሲሆን ከተቀሩት ሀያዎቹ ሰዎች አምስቱ ገና ለወደፊት ጉዳያቸው ተጣርቶ ብይን የሚሰጥ ውሳኔ የሚያገኙ ናቸው ተብሎ ነው ቀጠሮ የተሰጠው። የተቀሩት አስራ አምስቶቹ ያው

የወንጀሉ አንቀጽ ተዘርዝሮባቸው በመንግስት ላይ አድሞ መንግስትን ለመገልበጥ የሚደረግ ኮራ ባይሳካም ያስቀጣል በምለው መሰረት ጠቅላላ ተደርጎ ሲታይ ከሶስት አመት ስድስት ወር አስራ ሶስት አመት ነው የተቀጡት። እዚህ ላይ ፍርድ ቤቱ ፍርዱን በሚያጥስበት ጊዜ ፍርዱ የሚቀነስባቸው ምክንያቶች፣ ለምሳሌ ቤተሰብ ካለው ቀደም በተመሳሳይ ወንጀል ወይም ደግሞ በሌላ ወንጀል ያልተቀጣ መሆኑን፣ መልካም ጠባይ ያለው መሆኑን፣ እነዚህን ጠቅሶ በትክሉ

ከሶስት አመት ከስድስት ወር እስራ ሶስት ወር ነው የቀጣቸው ማለት ነው። ፍርዱን አስመልክቶ ለደንበኞቻቸው ይግባኝ የሚጠይቁ መሆናቸውንም አቶ ወንድሙ ተናግረዋል።

በሌላ የችሎት ውሎ የፌዴራሉ ከፍተኛ ፍርድ ቤት አራት የኦሮሞ ፌዴራላዊ ኮንግረስ አመራር አባላትን ጨምሮ በሃያ ሁለት ተከሳሾችና በአቃቢ ሕግ መካከል ባለው ክርክር ላይ ዛሬ ብይን ሳይሰጥ ቀርቷል። ለዚህም ምክንያቱ አቃቢ ሕግ በተከሳሾች ላይ የቆጠረውን የድምፅ ከምስል ማስረጃ በፍርድ ቤቱ የስራ ቋንቋ አስተርጉሞ ባለማቅረቡ እንደሆነ ፍርድ ቤቱ ገልጧል። ተለዋጭ ቀጠሮና ተጨማሪ ትዕዛዝም ተሰጥቷል። መለስካቸው አመሀ ዝርዝሩን ይዟል።

ፌዴራል አቃቢ ህግ አራቱን የኦሮሞ ፌዴራላዊ ኮንግሬስ ከፍተኛ የአመራር አባላትን ማለትም አቶ ጉርሜስ ሳያኑ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በሀያ ሁለት ተከሳሾች ላይ የሽብር ድርጊት ፈጽመዋል ሲል በፌዴራል ከፍተኛ ፍርድ ቤት ክስ መስርቶባቸው አንድ አመት አልፏል።

ጉዳዩን የሚመለከተው ልደታ ምድብ አራተኛውን ወንጀል ችሎት አቃቢ ህግ ያቀረባቸውን የሰውና የሰነድ ማስረጃዎች መርምሮ ብይን ለመስጠት ዛሬ ቀጠሮ ይዞ የነበረ ቢሆንም ብይኑ እንዳልተሰራ በችሎት አስታውቋል። ይህ የሆነበት ምክንያትም በአራተኛ ተከሳሽ በአቶ በቀለ ገርባና በአስራ አንደኛ ተከሳሽ በአቶ በየነ ሩዳ ላይ አቃቢ ህግ በሲዲ ያቀረበውን የድምፅ ከምስል ማስረጃ እስከ መጋቢት 18 ቀን 2009 ዓ.ም ድረስ በፌዴራል ፍርድ ቤቱ የስራ ቋንቋ በአማርኛ አስተ

ጎሞ እንዲያስገባ የሰጠው ትእዛዝ ባለመፈጸሙ እንደሆነ ፍርድ ቤቱ አብራርተዋል። ቀጥሎም ፍርድ ቤቱ ትእዛዙ ለምን እንዳልተፈጸመ አቃቢ ሕግን ጠይቋል። አቃቢ ሕግ በበኩሉ የትርጉሙን ስራ ለሚያከናውነው ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲሪዎችን መጋቢት 13 ቀን 2009 ዓ.ም እንዳስረከበ ትርጉሙንም ለእኛ እንደማይሰጠንና ትእዛዙን ለሰጠው ፍርድ ቤት እንደሚልከው እንደተነገረው አስረድቶ አቃቢ ሕግም ብይን ይጠብቅ እንደነበረ ተናግሯል።

ፍርድ ቤቱ ግን ትርጉሙ በአቃቢ ህግ በኩል እንዲመጣ የማያጠራጥር ትእዛዝ እንደሰጠ አስታውሶ ለምን ይህ ትእዛዝ እንዳልተፈጸመ ጠይቋል። አቃቢ ህግ የተሰጠውን ትእዛዝ ለመፈጸም የሞከረ ቢሆንም ከኮርፖሬሽኑ የተሰጠው ምላሽ ይህንን ሊያደርግ እንዳላስቻለው ተናግረዋል። የተከሳሽ ጠበቆች ህጉ በሚያዘው መሰረት አቃቢ ህግ ያቀረበውን የሰነድ ማስረጃ በፍርድ ቤቱ ቋንቋ ትርጉሞ ማስገባት የአቃቢ ህግ

ግዴታ መሆኑን ፍርድ ቤቱ በሰጠው ትእዛዝ መሰረትም ኋላ በተባለው ጊዜ አስተርጉሞ ማስገባት ሲኖርበት ይህና ለመፈጸሙ በአቃቤ ሕግ በኩል ከፍተኛ ቸለተኝነትና ዳተኝነት እንደሚታይ ማስረጃ ነው ሲሉ ድርጊቱን ተቃውመዋል። ስለሆነም ማስረጃው እንዲታለፍ ያ ካልሆነ

በአጭር ቀጠሮ አቃቢ ህግ አስተርጉሞ እንዲያቀርብ ትዕዛዝ እንዲሰጥ ፍርድ ቤቱን ጠይቋል። በመጨረሻ ፍርድ ቤቱ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ትርጉሙን አዘጋጅቶ በአቃቢ ህግ በኩል እንዲያቀርብ በተባለው ጊዜም ትርጉሙ ለምን እንዳልቀረበ ኮርፖሬሽኑ ቀርቦ እንዲያስረዳ ፍርድ ቤቱ አዞ ለሚያዝያ ሁለት ቀን 2009 ዓ ም ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የዲሞክራሲያዊት ኮንጎ ሪፐብሊክና የተቃዋሚዎቹ ህብረት ለወራት ከዘለቀው ሁከት በኋላ

ባለፈው ታህሳስ የደረሱትን ማለት የሀገሪቱ መንግስትና ተቃዋሚዎቹ የደረሱትን የፖለቲካ ሽግግር ስምምነት በተግባር ለመተርጎም አለመቻላቸው አሳስቦናል ሲል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። ሁለቱም ወገኖች የተዋዋሉባቸውን እርምጃዎች ለመውሰድ አስፈላጊ የሆነውን ስምምነት ሊያደርጉ አልቻሉም ሲል

ሁለቱንም ጥፋተኛ አድርጓል ሚኒስቴሩ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ተጠባባቂ ቃል አቀባይ ማርክ ቶነር ሲናገሩ ውሉን በተግባር አለመተርጎም የሀገሪቱን ሕዝብ ፍላጎት የሚያደናቅፍና እስካሁን የተከናወኑትንም ስራዎች የሚያሰናክል ነው ብለዋል። ሁለቱም ወገኖች በስምምነቱ ተግባራዊነት አፈጻጸም ላይ እስካሁን አልተግባቡም። ትልቁ ተቃዋሚ ፓርቲ

እንደ ኤሮፓውያን አቆጣጠር ለሚያዚያ አስር የተቃውሞ ሰልፍ ጠርቷል። ይህ በዚህ እንዳለ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ የዓለሙ ድርጅት የኮንጎን ምግባረ ብልሹ መንግስት እያገዘ ነው ሲሉ ወነጀሉ። ሄሊ ዛሬ በኒውዮርክ የውጭ ግንኙነቶች ምክር ቤት ጉባኤ ላይ ባሰሙት ንግግር የድርጅቱ የሰላም አስከባሪ ተልእኮ፣ ከመንግስቱ ጋር የመስራት ኃላፊነት ተሰጥቶታል። በሌላ አነጋገር ይሄ

ድርጅቱ የራሱን ህዝብ የሚያጠቃ መንግስት እየረዳ ነው ማለት ነው። በትክክለኛው መንገድ አስበን ይህንን መግታት አለብን ማለታቸው ተጠቅሷል። አምባሳደሯ ይህን ያሉት የአንድ ስዊድናዊ ዜጋ የመንግስታቱ ድርጅት የሰብአዊ መብት ኤክስፐርት እና የአሜሪካዊት ባልደረባቸው አስከሬኖች በዚህ ሳምንት ኮንጎ ውስጥ መገኘታቸውን ተከትሎ ነው። የስዊድን ፖሊሶች ምርመራ ጀምረዋል።

አይቮሪ ኮስት ያስቻለው ፍርድ ቤት በ2011 ዓ ም እንደ አውሮፓውያን አቆጣጠር ድህረ ምርጫ ሁከትና በስብና ላይ ወንጀል በመፈጸም የተከሰሱትን የቀድሞውን ፕሬዚዳንት ሎራን ባግቦን ባለቤት ሲሞኒ ባግቦን ከወንጀሉ ነጻ ናቸው ሲል በየነ ተከሳሿ ፍርድ ቤቱ ብይኑን ዛሬ በሰጠበት ችሎት አልተገኙም የቀድሞዋ ቀዳማዊት እመ ቤት እድሜ ልክ ስርዓት እንዲፈረድባቸው የጠየቀው ከሳሽ አቃቤ ህግ ይግባኝ ለማለት የሁለት ወር ጊዜ ያለው ተብሏል አድማጮች ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጆች አሉላ ከበድና ና ቆንጂት ታየነን የረቡዕ መጋቢት ሀያ ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በርከት ያሉ ዘገባዎችንና ቅንብሮችን ለምሽቱ ይዘንላችኋል። በቅድሚያ ግን የዕለቱ አብይ ርዕስ

በኢትዮጵያ መንግስትና በሃያ አንድ ብሔራዊ የተቃዋሚ ፓርቲዎች መካከል ከሚካሄደው የቅድመ ድርድር ሂደት ትልቁ የተቃዋሚዎች ፓርቲዎች ስብስብ መድረክ ራሱን አገለለ። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ለአሜሪካ ድምፅ ራዲዮ እንደገለጡት መድረክ በቁጥጥር ስር የሚገኙ አመራር አባላቱ እንዲፈቱና በመሪ ተደራዳሪነት በውይይቱ ለመሳተፍ ያቀረበው

ጥሪም ምላሽ ባለማግኘቱ ከድርድሩ ጠረጴዛ መነሳታቸውን የገለጡት ስድስት ተቃዋሚ ድርጅቶች አዲስ የመሰረቱት ሌላ ጥምረትም ኢህአዴግ አደራዳሪ አልሰየመም ሲሉ ወንበራቸውን ስበው ወረቀታቸውን ሰብስበው ከድርድሩ ለመነሳት ያላቸውን አዝማሚያም ገልጠዋል። የኢህአዴግ ድርጅታዊ መሪ አቶ ሽፈራው ሽጉጤ ድርድሩ ከተቀሩት ተቃዋሚዎች ጋር ይቀጥላል ብለዋል። እስክንድር ፍሬው ዝርዝሩን ይዟል።

21 ሀገር አቀፍ ተቃዋሚ ፓርቲዎችና ገዢው ኢህአዴግ እየተሳተፉበት ባለው የቅድመ ድርድር ውይይት የዛሬ ውሎ መድረክ አልተገኘም።

መድረክ ለምን እንዳልተገኘ መረጃው እንደሌላቸው የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ለተሰብሳቢዎቹ ተናግረዋል። መድረክን በተመለከተ እኛ ሁሉም ፓርቲዎች እዚ ይሳተፋሉ በሚል ነው ተስፋ ያደረግ ነው። ይሄ ፕላትፎርምም ስመርጠን እችኛዋ መድረክ ብቻ እንድናደረግ ነው። ከዛ ውጭ ግን ስብሰባው በጋራ ነው ቀጠሮ የተወሳሰድ ነው። ምናልባት በር መግባት የሚያስተባብሩ ባለሙያዎች በመድረክ በኩል የተላከ መልእክት ካለ ሊነግሩ ይችላሉ። ከዚህ በላይ ኃላፊነት ስላልሰጣችሁን

ኃላፊነታችን ገደብ ነው የምንቀሳቀስ ያለ ነው ማለት ነው። የመድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ ግን ፓርቲያቸው ውይይቱን ማቋረጡን በስልክ ለአሜሪካ ድምፅ አረጋግጠዋል። ምክንያቱ ደግሞ እርምጃ ሊወሰድባቸው የሚገቡ አንገብጋቢ ጉዳዮች ምላሽ አለማግኘታቸው እንደሆነ ነው ያብራሩት። የፖለቲካ ፓርቲ መሪዎቻችን ታስሮብናል፣ እነሱንም ፍቱ፣ ከህዝባችን ጋር እየተገናኘን ድርድሩ ላይ በሙሉ ልብ ለመሳተፍ

የአስቸኳይ ጊዜ አዋጁም ሊነሳ አለበት። የመገናኛ ብዙሃን ነፃነት መረጋገጥ አለበት። የታሰሩት የሚፈቱ ሌሎቹም ሰላማዊ የፖለቲካ እንቅስቃሴ ውስጥ ያሉት ወገኖች ሁሉ ጥሪው ሰምቶ ይሳተፉበት፣ በዚህ በድርድሩ ላይ ሁኔታዎች ይመቻቹ፣ የምሉትንና ሌሎችንም ጉዳዮች ላይ ከአደግ ወገን ምንም ምልክት ያለመታየቱ እኛን በዚህ በግንኙነቱ ምንተኑም ስሙም በማይታወቅ ላይ

kata-kata leluhur. Selepas itu, saya

መድረክ መሪ አለበለዚያም ቀዳሚ ተደራዳሪ ለመሆን ያቀረበው ጥያቄ በገዢው ፓርቲና በሌሎች ተቃዋሚ ፓርቲዎች ተቀባይነት አለማግኘቱ ይታወሳል። በዚህ ጉዳይ ላይ አዎንታዊ ምላሽ ካላገኘም ውይይቱን እንደሚያቋርጥ ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ሰሞኑን ለአሜሪካ ድምፅ ተናግረዋል። ፕሮፌሰር በየነ በዛሬው የስልክ ቃለ ምልልስ ሲናገሩ ግን መሪ ወይም ቀዳሚ ተደራዳሪ የመሆኑ ጥያቄ ውይይቱን ለማቋረጣቸው ዋነኛ ምክንያት እንዳልሆነ ነው ያስረዱት።

አንደኛ ያው ድርድሩ ዝም ብሎ በሸንጎ አይቻልም። ድርድር ብሎ ነገር የለም። በጉባኤ ተቀምጦ በዚህ ግንባር ቀደሞ ነው የሚደራደሩ ከሌሎችም ፓርቲዎች ጋር በዚህ በጋራ ስብሰባ ላይ እየተገናኘ መወጣት እንፈልጋለን ብለን አቅርበናል። ያንንም ተቀባይነት ሳያገኝ እንግዲህ ያው ያደግ እኛኑ ያነጋግረን ለብቻችን የምለው ድምዳሜ ላይ ነው የደረሰው።

የዛሬው ሰባተኛ ዙር ውይይት የተቀጠረው በድርድር አመራር ላይ የተፈጠረው ልዩነት ለማጥበብ ነበር። ቀደም ባለው ስብሰባ ሀያ ተቃዋሚ ፓርቲዎች ድርድሩ ሶስተኛ ወገን በሆነ ገለልተኛ አደራዳሪ እንዲመራ ሲጠይቁ ገዢው ኢህአዴግና አንድ ተቃዋሚ ፓርቲዎች በዙር ይምሩት የሚለውን ሀሳብ ደግፈው ነበር። ሰባት ወይም ስምንት የሚሆኑ ተቃዋሚ ፓርቲዎች ግን ጉዳዩን እንደገና ማጤናቸውንና መገምገማቸውን ገልጸው በዙር ይመራ ወደሚለው ሀሳብ

ማዘንበላቸውን ይፋ አድርገዋል። ኢህአዴግም ድርድሩ በተሳታፊዎች በዙር ይመራ በሚለው አቋሙ መጽናቱን አስታውቋል። ይህንኑ ያስታወቁት የኢህአዴግ ምክር ቤት ጽሕፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው። እኛ ለተከበራቸው የተቃዋሚ ፓርቲ መሪዎች እንደገና በአጽንኦትና በክብር የምናቀርበው ጥሪ እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም። ኢህአደግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ከዚህ በኋላ በዚህ ጉዳይ ሌላ

ማደግ ተገቢ ነው ብለን ስላላሰብን ተቃዋሚዎቹ የሚያቀርቡትን ሀሳብ ማክበርና ከእነሱ ጋር መደራደር ትክክለኛና አስፈላጊ ነው ብለን ማመናችንን ለመግለጽ ነው። በዚህ መንገድ የኢህአዴግን አቋም የሰሙት ራሳቸውን ያስተባበሩ ስድስት ተቃዋሚ ፓርቲዎች የመጨረሻ አቋማቸውን ለማሳወቅ

ከስብሰባው አዳራሽ ወጣ በማለት ለጥቂት ደቂቃዎች ተመካክረዋል። መኢአድ፣ ሰማያዊ፣ ኢዴፓ፣ ኢራፓ፣ መኢዴፓና መኢባፓ ናቸው። ስድስቱ ፓርቲዎች የመደራደር ስልጣናቸው ከዚህ በላይ እንደማያስኬዳቸው በመግለጽ በስራ አስፈጻሚና በምክር ቤት ደረጃ ውሳኔ ማሰጠት እንደሚፈልጉ ነው።

የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ፓርቲዎቹን ወክለው ያስታወቁት የደረስንበት የውሳኔ ሀሳብ የያዝነው አገራዊ አጀንዳ እና የምንጠብቀው ፋይዳ አጠቃላይ የፖለቲካ ምህዳሩን ያሰፋልናል የሚል ግምት ስለማይኖረን፣ ሁለተኛ የተለያዩ የህብረተሰብ ክፍል ጥያቄዎችም ይመለሳሉ የሚል ግምት ስለማይኖረን፣ ይህንን ሀሳብ ለፓርቲ አባላቶቻችንና ደጋፊዎቻችን አጠቃላይ የድርድሩን ጉዳይ

መግለጽ እንፈልጋለን። የውይይቱ ሰብሳቢ የኢህአዴግ ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ፓርቲዎቹ የመወሰኛ ጊዜ በመጠየቃቸው ላይ ተቃውሞ እንደሌላቸው ጠቁመዋል። እዚህ የቀረቡ አካላት በአንዴ ወደዚህ ከምንደርስ ተመልሰን እንመካከርና በአቋማችን እንጸናለን ወይስ መቀራረብ የምንችልበት እድል ካለ እናያለን የሚለው ተገቢና ህጋዊ ይመስለኛል። በእኔ እምነት ይህንን ብንቀበላቸው

እና ጊዜው ያሉትን ጊዜ ብንሰጥ በእኛ በኩል ሚያዝያ ሁለት ብናረግ ሰላሳ የተባለውን ከውይይቱና ከድርድሩ አንጻር ገዢው ፓርቲ ያለውን አቋምም አቶ ሽፈራው አብራርተዋል። በቀጣይ ዘገባ ልንመለስበት እሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

የምሽቱን አብይ ረስ ነበር ያደመጥነው። ለመጽሔት ክፍለ ጊዜ ያሰናዳናቸውን ዘገባዎች ስንቀጥል በምስራቅ አፍሪቃ ኢትዮጵያን ጨምሮ በርካታ ሀገሮችን በመጉዳት ላይ ያለውን ድርቅ ድምፅ አልባው ቅስፈት ሲሉ የዩናይትድ ስቴትስ ኮንግረስ አባላት የምስክር ሰሚ ሸንጎ አስችለዋል። በትናንትናው ዕለት በኮንግረሱ የውጭ ጉዳዮች የአፍሪካ ንዑስ ኮሚቴ የምስክሮችን ድምፅ ሲሰማ

በተለይ እንደ ኢትዮጵያና ሶማሊያ ክፉኛ በድርቁ በተጠቁ አካባቢዎች የነፍስ አድን እርዳታ የሚያደርገው ዩኤስኤአይዲ በጀት ከተቀነሰ ሊያስከትል የሚችለው ቀውስ በሰፊው ትንተና ተሰጥቶበታል። ዝርዝሩን ጽዮን ግርማ ይዛለች።

በኮንግረስ ሕግ አርቃቂው የውጭ ጉዳይ የአፍሪካ ንዑስ ኮሚቴ ሊቀመንበር ክሪስ ስሚዝ ናቸው። ድምፅ አልባው ቅዝፈት ሲሉ የምዕራብ አፍሪካን ሁኔታ አስመልክቶ የምስክሮችን ቃል ለመስማት ትላንት የተሰየመውን የዩናይትድ ስቴትስ ምክር ቤት አባላት የምስክር ሸንጎ ሰሚ ኮሚቴ ሲከፍቱ ምስራቅ አፍሪካ

በከፋ ድርቅ ላይ ትገኛለች። በአስር ሚሊዮን የተቆጠሩ ዜጎች የዕለት ጉርስ ለማግኘት እርዳታ በመጠባበቅ ላይ የሚገኛሉ። ሁኔታው በሀገሮች የአስቸኳይ ጊዜ እርዳታ አቅርቦት አምዶችና በዓለም አቀፉ ማህበረሰብ ትብብር ካልተያዘ ውጤቱ የበርካቶችን ህይወት ለቅስፈት የሚዳርግ አስከፊ ይሆናል ሲሉ ባለሙያዎች ተናግረዋል።

ከምንም በላይ ባለሙያዎቹን በእጅጉ ያሳሰባቸው ድርቁና ጉዳቱ እንዳለ ሆኖ የዓለም አቀፍ ረዴት ፖሊሲዎች ለውጥና የበጀት ሁኔታ ነው። የፕሬዚዳንት ዶናልድ ትራምፕ አስተዳደር ለኮንግረስ በቀረበው የበጀት ረቂቅ የገንዘብ አቅማቸውን እንደሚቀንስ ከተመዘገበው የውጭ ጉዳይ መስሪያ ቤቱ ጋር ተያይዞ የዩናይትድ ስቴትስ ዓለም አቀፍ ተራድኦ

ዩኤስአይዲ ይገኝበታል። የእርዳታ ድርጅቶችና መንግስታት በቅንጅት ለመስራት አቅማቸውን በማጠናከር እና ተጨማሪ እርዳታ እየጠየቁ ባሉበት በአሁኑ ወቅት የበጀት ቅነሳ ዜና እረፍት እንደሚነሳቸው የገለጹት በዩኤስአይዲ የምግብና ሰላም ቢሮ ምክትል ስራ አስኪያጅ ማቲው ኒምስ ናቸው። ምስራቅ አፍሪካ ከዚህ በፊት ታይቶ የማይታወቅ የከፋ ድርቅ ቀስፎ ይዟታል።

በኢትዮጵያ፣ ሶማሊያና ኬንያ 15 ሚሊዮን ሰዎች በምግብና ውሃ እጥረት ተጎድተዋል። በብዙ አካባቢዎች የሰብልና የእጽዋት ይዞታ በእጅጉ ተራቁቶ ተያይዞ ደግሞ የተመናመነ ምርትም ታይቷል። በሚቀጥሉት ጥቂት ሳምንታት ዝናብ ካልጣለ ሁኔታው ወደ ከፋ ይዞታ ይሸጋገራል። የድርቅ ሁኔታዎች ቅድመ ማስጠንቀቂያ አኃዞች እንደሚያመለክቱት ወደ 70 ሚሊዮን የሚሆኑ ሰዎች በዓለም ዙሪያ በ45 ሀገሮች የአስቸኳይ ጊዜ እርዳታና

ማከፋፈያ መንገዶች ያስፈልጓቸዋል። ሁኔታዎቹን ለመታደግ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ መስሪያ ቤት ዩኤን ኦቻ አምስት ነጥብ ስድስት ቢሊዮን ዶላርስ እንደሚያስፈልግ በተደጋጋሚ ቢያስታውቅም እስካሁን ቃል የተገባው አንድ ነጥብ ሁለት ቢሊዮን ዶላር ብቻ ነው። ባለሙያዎቹ ለኮንግረስ አባላቱ በደቡብ ሱዳን፣ በሶማሊያ፣ በናይጄሪያና በየመን የተከሰተው ድርቅ እጅግ አሳሳቢነቱን አስረድተዋል። ደቡብ ሱዳን በሀገሯ ረሃብ መከሰቱን

በሶማሊያ ሕፃናትን ጨምሮ ሰዎች እየሞቱ መሆናቸውን

ዘርዝረዋል። በምዕራብ አፍሪካ የሚንቀሳቀሰው አሸባሪ ቡድን ቦኮ ሀራም በናይጄሪያ በሚፈጥረው የጸጥታ ስጋት ምክንያት እርዳታ ለማቅረብ መቸገራቸውንም ተናግረዋል። በዩጋንዳ በኬንያና በኢትዮጵያም ያለው የድርቅ ሁኔታ አሳሳቢ እንደሆነ በባለሙያዎቹ በተደጋጋሚ ተነስቷል። በኢትዮጵያ የተከሰተውን ድርቅ በተመለከተም ባለሙያዎቹ ሲናገሩ ሁኔታው አሳሳቢ ቢሆንም ለተጎጂዎች እርዳታ እየተሰጠ ነው ብለዋል። ይህን ሁኔታ ያስረዱት ኒምስ

Rides. For example, the same drought that is affecting Tamale is also affecting those two countries. But those two countries are better able to withstand what's happening. Kenya, for example, is uh, putting $1.6 billion of its Bay own resources... Kenya is in a very important part of the country. Bay yeah. For example, Somalia has a program that is called DIRC, which is also a program for Kenya. Now, the state of Kenya is In Kenya,

1.6 ቢሊዮን ዶላርስ ከመንግስቱ ተመድቧል። ኢትዮጵያም ከዩኤስአይዲና ከሌሎች ለጋሾች ጋር በትብብር የምትሰራው ለረጅም ጊዜ የዘለቀ የማኅበራዊ ዋስትና ሴፍቲ ኔት መራሃ ግብር አላት። የኢትዮጵያን የድርቅ ሁኔታ በተመለከተ የአደጋ ስጋት አመራር ኮሚሽን ኮሚሽነር ምትኩ ካሳን ከዚህ ቀደም የአሜሪካ ድምፅ ማነጋገሩ ይታወሳል። አምስት ነጥብ ስድስት ሚሊዮን ህዝብ አስቸኳይ የምግብ እርዳታ ያስፈልገዋል ብለው ነበር

ለዚህም የሚያስፈልገውን የገንዘብ መጠን ጠቅሰው ነበር። አንድ ቢሊዮን የተባለው እሱ ነው። ዘጠኝ መቶ አርባ ስምንት ሚሊዮን ዶላር ነው። በዛ አግባብ እስካሁን ከረጂ አካላት የተገኘ ገንዘብ የለም። ስለዚህ የኢትዮጵያ መንግስት ልቃምና ሁለት ሺ አስራ ስድስት ላይ አድርጎት እንደነበረው መሪነትን በመውሰድ በኢትዮጵያ ብር አንድ ቢሊዮን ሰማንያ ዘጠኝ ሚሊዮን ገንዘብ መድቦ

የምግብና ምግብነት ያሉን አቅርቦት እያቀረበ ነው ያለው። ባለሙያዎቹ ለምክር ቤቱ አባላት እንዳስረዱት በድርቁ የተጎዱትን ሕዝቦች ከከፋ አደጋ ለመታደግ የገንዘብ እርዳታውን ማግኘት የግድ ነው ብለዋል።

በሌላ ተያያዥ ዜና ከዩናይት ስቴትስ መንግስት በእርዳታ የተገኘ የ900 ሚሊዮን ብር በላይ የሆነ ገንዘብ ድጋፍ ባለፉት አምስት ዓመታት ከ625 በላይ ኢትዮጵያውያንን ተጠቃሚ ማድረጉ ተገለጠ። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራምና በዩናይት ስቴትስ ዓለም አቀፍ የልማት ተራድኦ ዩኤስኤአይዲ አማካኝነት በዚህ የገንዘብ ድጋፍ የተካሄደ የኤች አይ ቪ የሥነ ምግብና የምግብ ዋስትና የከተማ መርሃ ግብር ዛሬ ተጠናቋል። እስክንድር ፍሬው

ተከታይ ልኳል። የከተማ ኤች አይ ቪ ስነ ምግብና የምግብ ዋስትና ፕሮግራም የተሰኘው መርሃ ግብር ከአሜሪካ መንግስት በተገኘ ከፍተኛ የገንዘብ ድጋፍ የተካሄደ ነው። ከ900 ሚሊዮን ብር በላይ በሆነ

የገንዘብ ድጋፍ ከዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ ጋር በመሆን ፕሮግራሙን ሲተገብር የቆየው ደግሞ የተባበሩት መንግስታት የዓለም ምግብ ፕሮግራም ነው። የድርጅቱን የኢትዮጵያ ዳይሬክተር በመወከል የተናገሩት ሲቢ ማሪዮት የገንዘቡ መጠን ከአንድ ለጋሽ የተገኘ ከፍተኛው መሆኑን አስታውሰዋል። ግራንት ማ ኦርጋናይዜሽን ኤቨር ሪሲቭድ ወርልድ ዋይድ

ይህ የገንዘብ ድጋፍ ድርጅታችን ከሌሎች ተባባሪዎች ጋር በኤች አይ ቪ ዙሪያ ለመስራት ካገኘው ሁሉ ከፍተኛው ነው። ተግባር ላይ የሚውልበት መንገድም በጥንቃቄ ሲገመገም፣ ክትትል ሲደረግበትና እውቅና ሲሰጠው የቆየ ነው እስከ ዋና አስፈጻሚያችን በሚደርስ በተለያዩ ደረጃዎች ሁሉ

መርሃ ግብሩ በመላ አገሪቱ በሚገኙና በከፍተኛ ሁኔታ የኤች አይቪ ተጋላጭ በሆኑ ሰማንያ ከተማ ቀመስ ወረዳዎች የተተገበረ መሆኑ ተጠቅሷል። ከኤች አይቪ ጋር የሚኖሩ ሰዎችን የሥነ ምግብ፣ የገንዘብ አቅምና የምግብ ዋስትና በእጅጉ ማሻሻሉም ተገልጿል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

ቀደም ብሎ በቀረበው ዘገባ አድማጮች የ ዘጠኝ መቶ ሚሊዮን ብር በላይ የሆነው ገንዘብ ድጋፍ ባለፉት አምስት ዓመታት ለ625 ሺህ ኢትዮጵያውያን ነው ተጠቃሚ ያደረገው። ወደ ተከታዩ ዘገባ እናልፋለን። ጆአኪም ደመር ይባላል። ስዊድናዊ የጥናታዊ ፊልም ወይም የዘጋቢ ፊልም ሰሪ ነው። ኢትዮጵያ ውስጥ እንደ አውሮፓውያን የዘመን አቆጣጠር በ2010 ጀምሮ ይሰራ የነበረውንና ዴድ ዳንኪስ

የሞቱ አህዮች ጅብ አይፈሩም የተሰኘውን ዘጋቢ ለእይታ አብቅቷል። በአሁኑ ሰዓትም በመላው ዓለም እየተዘዋወረ በማሳየት ላይ ይገኛል። ለመሆኑ ሚስተር ደመር ይህን ፊልም ኢትዮጵያ ውስጥ ለመስራት ምን አነሳሳው? እንደምንስ ተሳካለት? ትዝታ ብላቸው እነኚህና ሌሎች ጥያቄዎችንም እያነሳች አወያይ ተዋለች። አዲሱ አበባ ያቀርበዋል። ዴድ ዶንኪስ ፊር ኖ ሃይነስ የሞቱ አህዮች ጅብ አይፈሩም ነው በቁሙ ሲተረጎም።

ሚስተር ደመር ለምንድን ነው ለፊልሙ ይህን ርዕስ የሰጠኸው? ኢትዮጵያዊ አባባል ነው። ሰዎችም ይህን መሰል ተረት ሲተርቱ ሰማለሁ። ሁሉን ነገር ስታጣ፣ ሁሉም ነገር ሲወሰድብህ፣ ያለህ ሁሉ ሲነጠቅ፣ ፍርሃት አይኖርም። መንግሥትን እንኳ አትፈራም።

በቃ ለፍርሃት ቦታ አይኖርም የበሰበሰ ዝናብ አይፈራም እየተባለም ይተረታል እስቲ ወደ ዋናው መልእክት እንምጣ በዚህ ዘጋቢ ፊልም ምን ለማስተላለፍ ነው የታቀደው ኢትዮጵያ ውስጥ ሆነህ ለመስራትስ እንደምን ቻልክ የትዝታ ተዛማጅ ጥያቄዎች ናቸው መልስ ከጆዋኪም ደመር ኢትዮጵያ በጣም ውብና አስደናቂ ሀገር ነች

ይህቺ ታላቅ ሕዝብም ያላት ኢትዮጵያ የቅኝ አገዛዝን ድል የመታች ባለ ልዩ ታሪክ አገር ነች። ፊልሙ በመሠረቱ የሚተርከው በኢትዮጵያ ስላለው የመሬት መቀራመት ነው። የመሬት መቀራመት በሌሎችም የዓለም አገሮች እንዳለ ይታወቃል እና ኢትዮጵያ ላይ በማትኮር ይህን ፊልም እንደ አውሮፓውያን ዘመን አቆጣጠር በ2010 ጀምረን ስንሰራ እንዳየነው የመንግስቱ ፖለቲካ ሕዝቡን ያለ መሬት አስቀርቶ ንብረቱንም ሲወስድበት ሕይወቱን

ኑሮውንም አሳጥቶታል። መሬቱን ለውጭ አገር ዜጎች መዋለ ንዋይ አፍሳሾች ያከራያል። ለዚህ ደግሞ ህዝቡ ያገኘው ካሳ እንደሌለ አይተናል። የኢትዮጵያን ታላቅ ታሪክ ግምት ውስጥ አስገብተን ስናይና የህዝቡንም ጭንቀት ስንመለከት እንዴት ነው ይህን አይነት ፖሊሲ የሚወጣው ብለን አዝነናል። ይህን ፊልም ስትሰሩ የተለየ አካባቢ ላይ ትኩረት አድርጋችሁ ነበር ወይስ የተለያዩ የአገሪቱን ክፍሎች ያካተተ ትረካ ነው?

ከቶውንስ አንድ የስዊድን የፊልም ሰሪ በኢትዮጵያ ጉዳይ ላይ እንደምንና ለምን ትኩረት ሊያደርግ ፈለገ ማለት ለምንድን ነው የኢትዮጵያው የመሬት ቅርመታ ትኩረታችሁን ልስብ የቻለው ለሚለው የትዝታ ጥያቄ ሚስተር ደምር ይህን ይመልሳል። የትኩረቱ መስህብ ከሆነበት ነጥብ ልጀምር። እኛ በመሰረቱ ነጻ የፊልም ሠራተኞች ነን።

ከመንግሥት ወይም ከሆነ ኩባንያ የምናገኘው ክፍያ የለም። የምናገኘውን ታሪክ እንዳለ ማሳየት፣ ማቅረብ፣ መተረክ ነው ዓላማችን። በዚህ ታሪክ ውስጥ የተካተቱት ሕዝቦች ያላቸውን ሐቅ መስማት፣ በነገሩን መሠረት ያሉበትን ችግር እንደ ነገሩን ማስቀመጥ ነው ዓላማችን። በመጀመሪያ ደረጃ ኢትዮጵያ ውስጥ ያለውን ታሪክ እንደ አንድ የውጭ ዜጋ

እንደ ፈረንጅ ይላሉ ስሰማ በነገሩ አቅማማ ነበር። በመጀመሪያ የኢትዮጵያ የመሬት ቅርምታ ታሪክ ለኢትዮጵያ ጋዜጠኞች ነበር የሚተወው። የሚያሳዝነው ግን ጋዜጠኞች በሀገሪቱ በእስር ቤት እየታሰሩ፣ ከአገር እየወጡ እየሸሹና እየኮበለሉ ስለሆነ ታሪኩን ለመዘገብ ወሰንኩ። እሺ፣ ከዚያስ የትና እንዴት ጀመራችሁት? አካባቢዎችን በምሳሌነት ልትጠቅስልኝ ትችላለህ?

በኋላም በተለይም ፊልሙ በተሰራበት በ2010 ጋምቤላ ውስጥ የደራ የመሬት ቅርመታ ገበያ ተጀመረ እና የጋምቤላ ሁኔታ ግልጽ የመሬት ቅርመታ የሚካሄድበት ሰዎችም ግልጽ በሆነ መንገድ በኃይል የሚፈናቀሉበት ቦታ ሆነ። ማፈናቀሉም ሆነ የመሬት መቀራመቱ ከነዋሪዎቹ ፈቃድ ውጭ የሚካሄድ በመሆኑም

ትኩረታችንን በዚያ ላይ አጠናከርን ታሪኩንም በጥልቀት ለመግለጽና ለመተረክ ወሰንን እና ይሄ ደግሞ በጋምቤላ ክልል ብቻ ሳይሆን በኦሮሚያ በደቡብ ክልል በአማራ ክልል በአፋርና በአጠቃላይ በመላ ኢትዮጵያ የሚፈጸም መሆኑን ተረዳን በእንግሊዙ የዓለም አቀፍ ልማት ድርጅት ዲኤፍዲ እንዲሁም

በዓለም ባንክና በሌሎቹም ከሚታገዘው ፒቢኤስ ከሚባለው ከትልቁ የምዕራባውያን የልማትና የእርዳታ የኢትዮጵያ መንግስት በብዙ ቢሊዮን ዶላር የሚገመት ገንዘብ ለዚሁ ሕዝብን የማፈናቀል ተግባር አውሏል። ይሁንና የኢትዮጵያ መንግስት ይህን የዓለም አቀፍ የእርዳታ ገንዘብ ህዝብን ለማፈናቀል እንዳላዋለ በወቅቱ አስተባብሏል። ሆኖም

እንዲህ አይነቱን የሰብአዊ መብቶች ተቆርቋሪ ድርጅቶች ውንጀላ ተከትሎ የእንግሊዝ መንግስት እርዳታውን ማቋረጡም አይዘነጋም። የዓለም ባንክ ደግሞ የውስጥ ምርመራ አድርጎ ለኢትዮጵያ መንግስት የሰጠው ገንዘብ ለታቀደለት ዓላማ ያለመዋሉን አምኗል፤ የአሜሪካ ድምፅ ራዲዮም ዘግቦበታል። ይህን ፊልም ግን በአገሪቱ ውስጥ በነጻነትና በይፋ ማጠናቀር እንደማይቻል ይገመታልና፣ እንዴት አጠናቅራችኋል ለሚለው የትዝታ ተከታይ ጥያቄ የፊልሙን እውን መሆን ጠቅሶ

አስተዋጽኦ ያደረጉለትንም ወገኖች አመስግኗል። ይህን ፊልም ለእይታ ለማብቃት ጠንካራና ደፋር የሆኑ ኢትዮጵያውያን ረድተውናል። ያለ እነርሱ ድጋፍ የሚቻል አልነበረምና በጣም ነው የምናመሰግናቸው። እነዚህ ከካሜራችን በስተጀርባ ያሉ ረዳቶቻችን አሁንም ኢትዮጵያ ውስጥ ስለሚኖሩ ለአደጋ እንዳይጋለጡ

ፊት ለፊት አላወጣናቸው ይህ ፊልም በአሁኑ ወቅት የት የት አካባቢ በመታየት ላይ ነው ማለት ምን አይነት ምላሽስ አግኝታችኋል? በጣም ደስተኞች ነን። ዴንማርክ ውስጥ ታይቶ ጥሩ ተቀባይነት አግኝቷል። አሁንም በስፋት እየታየ ሲሆን ጀርመን ውስጥ፣ ፈረንሳይ፣ ስዊድን፣ ሆላንድ፣ በጠቅላላው በመላ አውሮፓ እንዘዋውራለን። በተለይ አሜሪካ

ብዙ ኢትዮጵያውያን ስላሉ በብዙ እስቴቶች ለመዘዋወር አቀደናል። ስለ ፊልሙ በአጠቃላይ ልታስተላልፍ የምትፈልገው መልእክት ካለ ድሉን ሰጥቼህ በዚሁ ብናጠቃልል ይላል የትዝታ የመጨረሻ ጥያቄ። ሰዎች በብዙ መንገድ ሊረዱን ይችላሉ። ከፍተኛ የገንዘብ እጥረት አለብን። ለምሳሌ እኔ ፊልሙን ሳጠናቅር አንድ ዓመት ያለ ደሞዝ ነው የሰራሁት።

በገንዘብ ሊረዱን ይችላሉ። እንዲሁም ፊልሙን ይዘን በዩናይትድ ስቴትስ በአውሮፓና በአውስትራሊያ ስንዘዋወር ሁሉም ኢትዮጵያውያን መጥተው እንዲያዩት እጠይቃለሁ። ኦሮሞ፣ ሀበሻ ወይም አኝዋቅ ፊልሙ ሁሉንም ነው የሚመለከተው። ለፊልሙ ስርጭት ገንዘብ የማዋጣት ዘመቻችንን ለመርዳት ኢንተርኔት ላይ ወደ ኪክስታርተር ሄዳችሁ ዴድ ዶንኪስ ፊር ኖ ሃይናስ የሚለውን በመጫን እርዳታችሁን ስጡን።

Uh, dead donkeys fear no hyenas. thank you so very much joachim demer the producer of dead donkeys fear no hyenas. thank you very much.

አላማው የጤና ጥበቃ ሰራተኞች እጥረትና ሌሎች ፈተናዎች በተደቀኑበት በዚህ ወቅት የእናቶችንና የልጆችን ህይወት ለማትረፍ የሚቻልበትን መንገድ ለመሻት ነው። ዩናይትድ ስቴትስ በዓለም ደረጃ የምትሰጠውን እርዳታ ለመቀነስ ባቀደችበት በአሁኑ ወቅት ይህ አላማ ከባድ ይሆናል ትላለች የአሜሪካ ድምጿ ዘጋቢ አኒታ ፓውል ከጆሃንስበርግ። አዳነች ፍስሀዬ ታቀርባለች። ኡጋንዳ ላይ ያለው ጥራት የጎደለው የጤና ጥበቃ አገልግሎትና ክህሎት ያላቸው የጤና ሰራተኞች እጥረት

በሰዎች ሕይወት ላይ ጉዳት እያደረሰ መሆኑን ለጤና ጥበቃ የሚሟግቱት ፋሪዳ ሉዊጃ ሟንጄ ገልጸዋል። በየቀኑ 17 እናቶችንና 106 አዲስ የተወለዱ ሕጻናትን እያጣን ነው። የሟንጄ እህትም ተመሳሳይ እጣ ገጥሟቸዋል። እህታቸው በካምፓላ ሆስፒታል እያሉ ብዙ ደም ስለፈሰሳቸው አራት ትንንሽ ልጆችን ትተው አልፈዋል።

ህፃኑ ልጃቸው ተርፏል። ይሁንና የተሟላ ጤንነት አላገኘም። በኡጋንዳ ገጠሮች ደግሞ ሁኔታዎች የባሱ መሆናቸውን ሙዋንጄ ጠቁመዋል። የጤና ጥበቃ ሰራተኞች የሉም፣ ከሞት ሊያተርፉ የሚችሉ አስፈላጊ ሕክምና እቃዎችም የሉም። መሰረተ ልማቱ ደካማ ነው። የጤና ሰራተኞች የመኖሪያ ቤት አቅርቦት አያገኙም። የጤና ተቋማት

ከብሔራዊ የመብራት ኃይል ግሪድ ጋር አልተገናኙም። በተቋማቱ የቧንቧ ውሃ የለም። በዓለም ደረጃ ባለው የጤና ጥበቃ እጥረትና ሌሎች ከጤና ጥበቃ ጋር የተያያዙ ተግዳሮቶች በየዓመቱ 2.4 ሚሊዮን የሚሆኑ እናቶችና ልጆች እንዲሞቱ አድርገዋል። እነዚህ ሁሉ አስቀድሞ የመከላከል ህክምና የማግኘት እድል ቢኖራቸው ኑሮ ከሞት በተረፉ ነበር። እንደ አውሮፓ አቆጣጠር እስከ 2030 ዓ.ም ባለው ጊዜ

የ18 ሚሊዮን የጤና ሠራተኞች እጥረት ይኖራል የሚል ግምት እንዳለ ዓለም አቀፍ የጤና ድርጅት ገልጿል። ከ45 ሀገሮች የተወከሉ የጤና ጥበቃ ጠበብትና ተሟጋቾች ጆሐንስበርግ የተሰበሰቡት ስለ ችግሩ ለመወያየት ነው። የተባበሩት መንግሥታት ድርጅት የሕፃናት መርጃ አገልግሎት ዩኒሴፍ የጤና ጉዳይ ኃላፊ ስቲፈን ፒተርሰን የተወሳሰበና ብዙ ወጪ የሚጠይቅ ጥናት ሳይደረግ

ብዙ መሻሻል ሊኖር እንደሚችል አስገንዝበዋል። ሰዎችን ከሞት ለማትረፍ የሚችሉ ውጤታማ የሕክምና ዘዴዎች ያሉን ይመስለኛል። ይሁንና ለሚያስፈልጋቸው ሰዎች አይደርሱም። በሽተኞችም በጊዜ ለሕክምና አይደርሱም። አሁን የምንነጋገረው ታዲያ የጤና አገልግሎቶች የተሻለ ተደራሽነት እንዲኖራቸው በማድረግና

የጤና አገልግሎቶቹን ጥራት በማሻሻል የተደራሽነቱን ገደብ ስለመቀነስ ጉዳይ ነው። አሁን ያሉትና ብዙ ዋጋ ሳያስወጡ የሕክምና አገልግሎቶቹ ለሚያስፈልጋቸው ሰዎችን እንዲደርሱ ስለማድረግ ነው የምንነጋገረው። ይህን በማድረግም አዲስ ፈጠራ ሳያስፈልግ ቢያንስ የሁለት ሦስተኛ የሚሆኑ ሰዎችን ሕይወት ማትረፍ እንችላለን። የአፍሪካ ሀገሮች ለበሽተኞች መሰረታዊ የሆነ የጤና አገልግሎት ሊያቀርብ የሚችል

የማህበረሰባዊ የጤና መርሃ ግብር በማስፋፋት ሊጠቀሙ ይችላሉ። ይሁንና እንዲህ አይነት ለውጥ ለማድረግ ገንዘብ ያስፈልጋል። ዋናዋ እርዳታ አቅራቢ የሆነችው ዩናይትድ ስቴትስ መዋጮዋን ለመቀነስ ባቀደችበት በአሁኑ ወቅት ከፍተኛ የጤና ጥበቃ ሰራተኞች ስጋት እንዳደረባቸው ሙዋንጄ ጠቁመዋል። ለጋሾች ይሰጡት የነበረውን ረድኤት እየቀነሱ መሆናቸው አሳስቦናል።

ምክንያቱም መንግስቶቻችን ለጤና ጥበቃ ቅድሚያ አይሰጡም፣ በአብዛኛው በልገሳው ላይ ነው የሚተማመኑት። ስለሆነም ይህን ለማስተካከል ጊዜ ይወስዳል፣ ያውም ካስተካከሉ ነው። ተቀራርበን የምንኖር በመሆናችንና የጤና ጉዳይ ሁሉንም የሚነካ በመሆኑ ለጋሽ አገሮች እርዳታን የመቀነስ ውሳኔያቸውን ይቀለብሳሉ የሚል ተስፋ አለን። ሙዋንጃ አያይዘውም ይህ የማይጨበጥ ጽንሰ ሀሳብ ሳይሆን

እያንዳንዳቸው በወሊድ ጊዜ የሚሞቱት ሴቶች የሰዎች እናቶች ልጆችና እህቶች ናቸውና ሲሉ አስረድተዋል። አድማጮች የምትከታተሉት በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ30

ስምንት ያመለክታል። አዘን አስተናጋጆቻችሁ አሉላ ከበደና ቆንጂት ይታየንን ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ለዚህ ክፍል ቀዳሚ ወደሆነው ቅንብር እናልፋለን።

ኢትዮጵያውያኑ በአሜሪካ ነው ዝግጅቱ። የዛሬው ዝግጅት ታዲያ በኢትዮጵያ የመሬት መቀራመጥንና ሕዝብን ማፈናቀል በሚል ርዕስ በመጽሔቱ ክፍለ ጊዜ ከቀረበው ቅንብር ጋር የተገናኘ ነው። ዴድ ዶንኬስ ፌር ኖ ሃይናስ በሚል ርዕስ የተሰራው ተራኪ ፊልም በሁሉም ስፍራ በበቂ ሁኔታ ይታይ ዘንድ አዘጋጁ እንዳሳሰቡት በመላው ዓለም የሚገኙ ኢትዮጵያውያንን እርዳታ ይሻል ሲል እንደረድራል። ለእንዲህ አይነቱ የሰብአዊ መብት ጥበቃ ስራ እዚህ ዩናይት ስቴትስ የሚገኘው

ዓለም አቀፉ ትብብር ለኢትዮጵያውያን መብት የተሰኘው ድርጅት ቀዳሚ በመሆኑ አዲሱ አበበ ለዛሬ ፕሮግራሙ የትብብሩን መስራችና የአቅም ወይም የአቅም ግንባታ ኃላፊ ሆኑትን አቶ ዳኛቸው ተሾመን አነጋግሯል። ፊልሙ በተለይ በዚህ በዩናይትድ ስቴትስና አካባቢ እንዲታይ የእናንተ ጥረት ምንድን ነው? አቶ ዳኛቸው ለአዲሱ ጥያቄ በሚሰጡት መልስ ይጀምራሉ።

ይሄንን ፊልም እነኚህ የስዊድሽ ዶኪመንታሪ ሰሪዎች ሲሰሩት እኛ፣ እኛ ስል ሁላችንም ኢትዮጵያኖች ማለት ነው። ከዛሬ ሀያ አንድ ሀያ ሁለት ዓመት ጀምሮ ስንጫጫበትና እና ስናስተጋባ ቆይተናል እና አሁን ግን በደንብ በተቀነባበረ መንገድ በፊልም ዶኪመንት አርገው ለዓለም ለማጋለጥ እዚህ ዓለም ሕዝብ እንዲያውቀው እና ምን አይነት ከፍተኛ የመዋቅርና የመሰረት

መናጋትና መበጣጠስ እንዳመጣ የሚያሳይ ፊልም ሲሰሩ እነኚህ ሰዎች ራሳቸው ጮሆ መሰማት ያቃታቸውን ድሆች ለእነሱ ድምፅ ሲሆኑላቸው እኛ ቢያንስ ቢያንስ ይሄንን ነገር በገንዘብም ረድተን ፊልሙ ወጥቶ ዓለም ህዝብ እንዲያየው ይሄ የውሳኔ የሚያረጉ የመንግስት አካላትም ሆኑ እርዳታ የሚያረጉ ክፍሎች ወርልድ ባንክም

አይኤምኤፍም፣ ኢሮፒያን ዩኒየንም፣ የአሜሪካን መንግስትም ይሄንን ነገር የሚያመጣውን ጉዳት ህዝብ ላይ ያደረሰውን ጉዳት በግልጽ እንዲያዩትና ህዝባቸው እንዲያዩና ጫና ተደርጎ እንዲቆም እንዲደረግ ለማድረግ ነው እንግዲህ። እና ግሎባል አላያንስም ያው የተቋቋመው የኢትዮጵያውያን መብት በዓለም ዙሪያ የኢትዮጵያውያኖች መብት ሲጣስ ግድ ስለሚለው የተቋቋመውም ለዚህ ስለሆነ ይሄንን ከፍተኛ የመብት ጥሰት የሚያሳይ ፊልም ሲሰራ ይሄንን በሰፊው እንዲታይ በሰፊው እንዲ

ርም ለማድረግ አብረን ከእነሱ ጋር ቆመናል። ግሎባል አላያንስ እንግዲህ መብትን በተመለከተ እንደ ፊት ለፊት የሚታይ ድርጅት በመሆኑ ወደ እናንተ መጀመሪያ መጣን እንጂ ሌሎችንም ለኢትዮጵያውያን መብት እንታገላለን የሚሉ የኮሚኒቲ ሴንተሮች ወይም የማህበረሰብ ማዕከሎችን ሳይቀር እናዋያለን። ግን እናንተ በምን መንገድ ነው ይህን እርዳታ ለማድረግ የፈለጋችሁት? ፊልሙን ከሰሩ ሰዎች ጋር ተገናኝታችኋለሁ ወይም ልትገናኙ አቅዳችኋል ወይ? ለምን አሜሪካ ትልቅ ትኩረት አድርገዋል? ከአውሮፓ በተጨማሪ በዲያስ

ዲያስፖራው በውጭ ነዋሪው ኢትዮጵያዊ አሜሪካ ውስጥ ብዙ ነው፣ ካናዳን ጨምሮ። ከዛ አንጻር ምንዴት ነው እንዴት ነው ጉዳዩን ልታካሂዱ፣ ልትረዱ ያቀዳችሁት ገንዘብ ማሰባሰብ ጥረት ሲያረጉ

ኪክስታርተር የሚል ሀያ አምስት ሺህ ብር ዌብሳይት ላይ ለማድረግ እዛ ድረገጽ ላይ ሲጀምሩ ስንከታተለው እና ከእኛ አካባቢ ያሉትን በግላችንም ሆነ ያ ሀያ አምስት ሺህ ብር የተባለው ኢላማ ለመድረስ አሁን አስራ አራት ቀን ነው የቀረው እና ቶሎ ቶሎ ተሯሩጥን ይሄ ሀያ አምስት ሺህ ብር እንዲሞላ ብለን ነው ከእነሱ ጋር ቃል የገባንላቸው። ሙሉ ለሙሉ ያ ገንዘብ እንዲገኝ የሚቻለን ሁሉ እናደርጋለን። በምንም አይነት ሁኔታ ይሄ ኪክስታርተር ካምፔን ሴል አያደርግም ብለን ነው የተነሳ ነው እሱን ለማድረግ አሁንንም

ይህንንም ቃለ ምልልስ እድል ስለሰጣችሁን ቮይስ ኦፍ አሜሪካ በጣም በጣም እናመሰግናለን። የሁላችንም ጉዳይ ነው ግን እናመሰግናለን፣ ድሉን ስለሰጣችሁን። ፊልሙ በአውሮፓ መታየት ጀምሯል። ለምሳሌ ሚስተር ደመር እንደገለጡት ዴንማርክ፣ ኮፕንሃገን ላይ ታይቷል። ሌሎችም በአውሮፓ ክፍል ይቀጥላል። ወዲህ ወደ አሜሪካ ነው እንግዲህ የሚያቀናው። እስካሁን የት የት ደረሳችሁ እንግዲህ? በዚህ ጉዳይ የኢትዮጵያውያን ጉዳይ ነው በሚል ነው። ለዚህም ነው እንደ በኢትዮጵያ በአሜሪካ ፕሮግራም ላይ እርስ ውይይት ያደረግነው እና ተዛማጅነትም ስላለው ደግሞ ከፊልሙ ስራ ጋር

የት የት ደረሳችሁ? እነማንን ደረሳችሁ እስካሁን? ለምሳሌ ቤተ እምነቶች አሉ፣ ኮሚኒቲ ሴንተሮች፣ ወይም ደግሞ የማህበረሰብ ማዕከሎች አሉ። እነዚህ እነዚህን ጥረት ተደርጓል? እንዴት ምን ላይ ናቸው? አሁን ማለት ነው። እስካሁን ድረስ ዓለም አቀፍ ህብረት ለኢትዮጵያውያን መብት ግሎባል አላያንስ በአስቸኳይ ከነሱ ጋር ከዳይሬክተሩን ሰሞኑን አነጋግራለሁ። ከነሱ ጋር ተነጋግረን ሳን ፍራንሲስኮ የሆነ ፊልም ፌስቲቫል ያሸነፈዋለ እና ያንን ለማግኘት ሽልማቱን ለመቀበል ሲመጡ

ሎስ አንጀለስ የመጀመሪያውን

በዚህ ዌስተርን ሪጅን ማለት ነው። በዚህ አሜሪካን በምንድን ነው የሚባለው ምዕራብ ዩናይትድ ስቴትስ በምዕራብ ዩናይትድ ስቴትስ መጀመሪያው የመጀመሪያው ሎስ አንጀለስ ውስጥ እንዲደረግ ከእነሱ ጋር እየተነጋገርን ነው። ከዛ በኋላ በላስ ቬጋስ፣ ከዛ በኋላ ሳንዲያጎ መጀመሪያቸዋል ሌላም ሌላም ቦታ ለማድረግ ከነሱ ጋር ቃል ገብተናል እና እሱን እናረጋለን። ከዛ በተረፈ ደግሞ በልዩ ልዩ የቤተ እምነትም ሆነ ደግሞ በይሄ የ

ኮሚኒቲ ሴንተር ወይ በብሔረሰብ የተሰባሰቡ ድርጅቶችም ይህንን ነገር አልተመለከቱም አልተመለከቱትም። እና ይሄ የአንድ ብሔረሰብ ጉዳይ አይደለም። የኦሞ ሸለቆ አይደለም፣ የጋምቤላ የአኟክ አይደለም፣ የኖር አይደለም። የጠቅላላ በኢትዮጵያ ውስጥ ከአዲስ አበባ አካባቢ ጀምሮ ተፈናቅሎ ህዝቡ አሁን

ቆሼ የሚባል ቦታ ውስጥ በቁሻሻ ላይ ኖሮ ከቁሻሻ ላይ እያፈ እየቆፈረ ምግብ በልቶ በቁሻሻ መቃብር የሆነበት ህጻን ልጅ፣ አዛውንቶች የእነሱ ደም ግድ ይለናል። ይሄንን ፊልም በዓለም ዙሪያ የሚደረገው ግፍ

ከመሬታቸው የተፈናቀሉ ሰዎች ናቸው። ቆሼ የሚባል ቦታ ወድቀው ቆሻሻ እየበሉ በቆሻሻ የተቀበሩት እና ይሄንን ሁሉ እንዲያውቁ መሬታቸው ተነጥቀው አሁን የኦሮሞ ስታግ ሪቮሉሽን ምንድ ነው ሬዚስታንስ የሚባለው የተነሳው በዚህ በመሬት ነጠቃ ምክንያት ነው። ቆሼ የተሰበሰበው እና በቆሻሻ የተቀበረው ህዝብ በዛ በመሬት መነጠቅ ጋር የተያያዘ ምክንያት ነው። እንደዛ ከፍተኛ የሚያጸይፍ ድህነት ውስጥ የወደቀው በጋምቤላ፣ በበኒሻንጉል

በአኮቦ በኦሮሞ በኦሞ ቫሊ በመቶ ሺህ የሚቆጠሩ ኢትዮጵያውያን በሚያሳዝን ሁኔታ ከመሬታቸው ተፈናቅለው በወባ እያለቁ የእነሱ የእነኚህ ህጻኖች አዛውንት ደም ግድ ይለናል። ይህንን ጉዳይ ለዓለም ማሳወቅ ይሄ የዘር ጉዳይ አይደለም። በኢትዮጵያ ውስጥ ያሉ ብሄረሰቦች በሙሉ ይሄ የመሬት መፈናቀል ከመሬታቸው መፈናቀል ግፍ እየደረሰባቸው ስለሆነ ይሄንን ፊልም እንዲያስተዋውቁ

አሁን ጥሪ ማድረግ እፈልጋለሁ። በቮይስ ኦፍ አሜሪካ ብቻ ሳይሆን ኦኤምኤንን የሚያስተዳደሩ የኦሮሞ ሚዲያ ኔትወርክ ውስጥ ያሉ በሚሊየን የሚቆጠር ተከታይ ያላቸው፣ በኢሳት ውስጥም ያሉ በሚሊየን የሚቆጠር ተከታይ ያላቸው ሰው እንዲያዋጣ ገንዘብ እንዲያዋጣና ኪክ ስታርተር ካምፔን አሁን ቢቻል እንደው እናንተም

እንዴት እንደሚደረስ ብታስተዋውቁ። ቀደም ሲል ሚስተር ደመር ገልጠውናል፣ እኛም ገልጠናል፣ ተገልጧል። አቶ ዳኛቸው ተሾመ በጣም አመሰግናለሁ። በጥረታችሁ ቀጥሉ፣ ይቅናችሁ። እግዚአብሔር ይስጥልኝ። ላሁኑ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። አድማጮች ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ዲሞክራሲ በተግባር

ባለፈው ሳምንት ፕሮግራም ከቀድሞው የአንድነት ፓርቲ የሕዝብ ግንኙነት ኃላፊ ከአቶ ሀብታሙ አያሌው ጋር በተደረገው ቆይታ

እስር ቤቶች ያካሂዳሉ ያሏቸውን ዘግናኝ የምርመራ አይነቶች መዘርዘራቸው የሚታወስ ነው። በወቅቱም የኢትዮጵያን ባለስልጣናት አስተያየት አካቶ ለማቅረብ የተደረገው ጥረት ምላሽ በማጣቱ እንዳልተሳካ ተገልጸናል። የዚህ ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ጥረቱን እስካሁን መቀጠሉን፣ አሁንም ግን እንዳልተሳካለት ያስረዳል። ሰሎሞን በቀጣዩ ዝግጅቱ ከዚህ ቀደም የጥያቄው መልስ እንግዳ በመሆን የቀረቡት የኮሚኒኬሽንስ ጉዳዮች ጽህፈት ቤት የሚዲያ ልማት

ዲሬክተር አቶ ታምራት ደጀኔ ከዓለም አቀፍ የሰብአዊ መብቶች ተወካዮች ለቀረቡላቸው ጥያቄዎች የሰጡትን ምላሽና ሌሎች የግፍ ምርመራ ተካሂዶብናል ያሉ አንድ ሁለት ሰዎች የሰጧቸውን መግለጫዎች አካቶ የሚከተለውን አቀናብረዋል። በመግቢያው እንደ ተጠቀሰው አቶ ሀብታሙ አያሌው ለቪኦኤ ብቻ በሰጡት ቃለ ምልልስ በእርሳቸውና ሌሎች ታሳሪዎች ላይ ተፈጽመዋል ስላሏቸው ዘግናይ ምርመራዎች

የኢትዮጵያ መንግስትን አስተያየት ለማግኘት ወደ አዲስ አበባ ማዕከላዊና ሌሎች እስር ቤቶች እንዲሁም ወደ ተለያዩ የመንግስት መሥሪያ ቤቶች እስከ ዛሬ ድረስ በተደጋጋሚ ሙከራ ሳደርግ ቆይቻለሁ። ከትላንት በስቲያ ሰኞ ቀናኝና የፖሊስ ኮሚሽነሩ ይደጎ ስጁም ስልክ ተነሳ። ኮሚሽነር ይደጎን ነበረ። ማን ልበል? ሰለሞን ክፍሌ ይባላለሁ፣ ከቮይስ ኦፍ አሜሪካ ዋሽንግተን። እንደምን አሉ? ማን አልከኝ? ሰለሞን ክፍሌ ከአሜሪካ ድምፅ ራዲዮ ጣቢያ

አንድ ፕሮግራም ላይ ሆኜ ነው። ብዙ ጊዜ ፈልጌዎት። አይሰማም። አንድ ፕሮግራም ላይ ሆኜ ትናንትና፣ ምናልባት ሰምተውት ይሆናል የዚህ የቀድሞ እስረኛ አንድነት ፓርቲ ህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌው ከእኛ ከቪኦኤ ጋር ባደረገው ቃለ ምልልስ ጠንካራ ክሶች ያቀርባል በእናንተ ላይ። አሁን ሚመች ቦታ ላይ አይደለም ያለው ያለሁትና ኋላ ደውልልኝ። አሁን ፕሮግራም ላይ ስላለሁ ኋላ ደውልልኝ። ሚመች አይደለም ብዙ አይሰማም።

አ፣ አጭር ነገር ነው። በደረሰብን ከባድ ምርመራ ምክንያት ለጤና አይሰማም አይሰማም ለጤና ቀውስ ተዳርገናል። አላስጨረሱኝም። ስልኩ ተዘጋ። የኮሚሽነር የደጎ ስዩም ስልክ ከዛ በኋላ እስከ ዛሬ ዋለት ድረስ አልተነሳም። ደጋግሜ ሞክሬያለሁ። በዚሁ አበቃለሁ ማለት ግን አይደለም። መልስ የሚሰጥ ካለ ጥረቴ ይቀጥላል። ወደ ምሽቱ ዝግጅቴ ልምጣ። በኢትዮጵያ እስር ቤቶች ሰቆቃ ተፈጽሞብናል ሲሉ

አደባባይ ወጥተው የምስክርነት ቃላቸውን የሰጡት አቶ ሀብታሙ አያሌው ብቻ አይደሉም። የዛሬ ሶስት ሳምንት ገደማ ለምሳሌ በኢትዮጵያ ዲሞክራሲ አደጋ ተጋርጦበታል በሚል ርዕስ በዩናይትድ ስቴትስ ኮንግሬስ የውጭ ጉዳዮች ንዑስ ኮሚቴ ፊት ቀርበው የምስክርነት ቃላቸውን የሰጡትን አቶ ጉያ አባ ጉያ ደኬን ማስታወስ ይቻላል። አቶ ጉያ በኢህአዴግ የፖለቲካ እንቅስቃሴ ውስጥ አልሳተፍም በማለቴ ዘጠኝ ጊዜ ያህል ታስሬያለሁ

እንደ አውሮፓውያን ዘመን አቆጣጠር በ2007 ዓ ም ላይ የጸጥታ ኃይሎች ጠልፈው በመኪናቸው ውስጥ ካስገቡኝ በኋላ ጫካ ወስደው ከነወንበሬ ወረወሩኝ። በዚያ ሳቢያ አንድ ጣቴ ተሰብሯል፣ ትከሻይም ተገጣጥሞ ተነስቻለሁ ብለዋል። የጸጥታ ኃይሎቹ እምነት ጅብ ይበለዋል የሚል ነበር። ኋላ ግን የአካባቢው ነዋሪዎች ደርሰው ሕይወቴን አተረፉ ሲሉ ካስረዱ በኋላ

በ2010 ዓ.ም እንደገና በጸጥታ ኃይሎች ታክሲ ውስጥ ከተያዝኩ በኋላ ታሰርኩኝ። ከዚያም ለብቻዬ በምቆይበት አንድ ክፍል ውስጥ ታሰርኩ።

እጆቼ ተጠፍረዋል። የአካል ጉዳተኛ ነኝ። መራመድ ስለማልችል እስር ቤት ውስጥ በመንፏቀቅ ነበር ከአንዱ ቦታ ወደ ሌላው የምንቀሳቀሰው። አቶ ጉያ አባ ጉያ ደኪ ከተፈቱ በኋላ ወዲህ ወደ ዩናይትድ ስቴትስ መጥተው የመኖሪያ ፍቃድ አግኝተዋል። ኢትዮጵያዊ ኮከብ አትሌት ግርማ በዳዳ ወደ ዩናይትድ ስቴትስ መጥቶ ከመቅረቱ በፊት

በገዢው የፖለቲካ ጥምረት ፓርቲ ኢህአዴግ ፖሊሶች ታስሮ ሰቆቃ እንደተፈጸመበት ኢንኳይረር የተሰኘው ዕለታዊው የፊላደልፊያ ጋዜጣ ዘግቧል። ታዋቂው አትሌት በተለያዩ የዓለም ከተሞች በተካሄዱ ድሮች እየተሳተፈ በገንዘብ መልክ በሚያገኘው ሽልማት ቤተሰቡን ይረዳ እንደነበር ተገልጿል። በትክክል ምክንያቱን እስካሁን ምን እንደው ባያውቅም እንደ አውሮፓውያን ዘመን አቆጣጠር በ2013 ተይዞ

ለአስር ቀናት ታስሮ እንደነበርም ያኔም ሰቆቃ እንደተፈጸመበት ተናግሯል። ከተፈታ በኋላ ወዲህ ወደ ዩናይትድ ስቴትስ መጥተው እየሰራና አልፎ አልፎም በስፖርቱ እየተሳተፈ ኑሮውን ይገፋል። ወዲህ ከመጣው በኋላ ታናሽቱ በገዛ እጇ ሕይወቷን ያጠፋችው ከእኔ በመለየቷ ምክንያት ነው ብሎ በማመኑ ከፍተኛ የአእምሮ መረበሽ ውስጥ ገብቶ ቆይቷል።

ዓለም አቀፉ የሰቆቃ አስወጋጅና በሕይወት ለተረፉ ሰለባዎች እርዳታ የሚሰጠው ጥምረት ታስክ የተሰኘው ድርጅት ግርማን በሕክምና እየረዳ ነው። በድርጅቱ ዋና ሥራ አስኪያጅ አቶ ግዛቸው እምሩ መግለጫ መሠረት ቡድናቸው ከሰላሳ በላይ ከሚሆኑ የኢትዮጵያ አትሌቶች ጋር ይሠራል። አንዳንዶቹ እስር ቤት በደረሰባቸው ድብደባ ለጀርባና የእግር ህመም መዳረጋቸውን በተጨባጭ የሚያሳዩ የድብደባ ምልክቶች አሉ። በዚህም ምክንያት አትሌቶቹ

በየቀኑ ልምምድ ማድረግ አይችሉም ብለዋል። ለጋዜጠኞች መብት ተከራካሪው ድርጅት ሲፒጄ ባለፈው ዓመት ባቀረበው ሪፖርት መሠረት በኢራን በቪየትናምና በኢትዮጵያ የታሰሩ ጋዜጠኞች ቁጥር ጨምሯል። የኢትዮጵያን መንግሥት አጠንክረው ከሚተቹ ጋዜጠኞች አንዱ ሙሉ ቀን ተስፋው በአሁኑ ወቅት የሚኖረው በአውሮፓ ሲሆን ወደ አገሩ መመለሱን አጥብቆ ይፈራል።

ታስሬ ስሬ የኃይል ምርመራ ተፈጽሞብኛል፣ ነው የሚለው ሙሉ ቀን። የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት ዓመታዊ የሰብአዊ መብቶች አያያዝ ሪፖርት፣ ሁማን ራይትስ ዋች፣ አምነስቲ ኢንተርናሽናልና ሌሎችም በየጊዜው በሚያወጧቸው ሪፖርቶች በኢትዮጵያ በእስር ቤቶች ውስጥ ሰቆቃ ይፈጸማል፣ ይቁም ሲሉ ጥሪ አስተላልፈዋል። በምርመራ ወቅት የአካል ጉዳት የደረሰባቸውም በጊዜው ሕክምና እንዲያገኙ ሲወተውቱ ቆይተዋል። ከሦስት ሳምንታት በፊት ግድም

በጥያቄና መልስ ፕሮግራማችን ላይ በእንግድነት የቀረቡት የኮሚኒኬሽንስ ጉዳዮች ጽፈት ቤት የሚዲያ ልማት ዳይሬክተር አቶ ታምራት ደጀኔ ካለም አቀፍ የሰብአዊ መብቶች ተወካዮች በወቅቱ ለቀረቡላቸው ጥያቄዎች የሰጡት መልስ ግን እንዲህ የሚል ነበር። ይሄ ዝግ አይደለም። ግን እንዳጠቃላይ የመንግስት አቋም የመንግስት አሰራር ህጎቹም ደንቦቹም ተቋማቱም ጭምር የሚያስፈጽሙት የግለሰቦችን በየትኛውም ደረጃ የሚገኙ

በሕግ ጥላ ስር ያሉት መሆኑ ከሕግ ጥላ ስር ውጭ የሆነ የሚንቀሳቀሱ ሰዎች ሰብአዊ መብቶች መከበር አለባቸው። በተለይ ደግሞ ድብደባም ሆነ ስወራ እንዲሁም ቶርቸር ፈጽሞ የተከለከሉ ናቸው በሚል

የመንግስት አቋም ነው ይሄንን በተመለከተ እንዲ ያንን ነገር ተፈጽሞ ሲገኝ ራሱን የቻሉ አሰራሮች አሉ በነዛ በተዘጋጁ በተዋቆሩ አሰራሮችና አደረጃጀቶች አቅርቦ ያንን ጉዳይ እስከ መጨረሻው ተከታትለው ማስፈጸም ይቻላል ነው አቶ ታምራት ደጀኔን ዛሬም ከመሸ በኋላ አግኝቻቸው ነበር ለስራ ገጠር መንገድ ላይ መሆናቸውን ገልጸውልኝ ወደፊት ለመተባበር ዝግጁ ነኝ ብለውኛል ላገኛቸው ጥረቴ ይቀጥላል አድማጮች ሳምንት እንገናኝ እስከዚያው ሰለሞን ክፍሌንን ሰላም ደህና ቆዩ

አድማጮች አሁን የመጨረሻውን የምሽቱን ቅንብር ሴቶችና ቤተሰብ አዘጋጅና አቅራቢ ሲገኝ እንደሚሆነው እና ድርግ ቆንጅ ይታየ ዛሬ እጅሽ ከምን አሉ ላይ የዩናይትድ ስቴትስ አዲሱ አስተዳደር በዓለም ዙሪያ የጽንስ ማቋረጥ ጋር ተያያዥ ስራዎችን የሚሰሩ ድርጅቶች ከዩናይትድ ስቴትስ እርዳታ ገንዘብ እንዳያገኙ የወሰደውን አቋም አስመልክቶ

በኢትዮጵያ የተለያዩ የስነ ተዋልዶ ጤና አገልግሎትን የሚሰጠው ሜሪስ ቶፕስ ዋና ስራ አስኪያጅ የበጀት ችግር እንደሚፈጥር በመጥቀስ ስጋታቸውን ገልጸው ከዚህ ቀደም ዘግበን ነበረ።

ይህንን የእርዳታ የመከልከል አቋም በተመለከተ ሌሎች ለጋሾች ሊረባረቡ ቃል መግባታቸውም ተዘግቧል። የማሪ ስቶፕስ የመስክ ፕሮግራሞች ስራ አስኪያጇ ወይዘሮ መልካም ተሾመን ከአዲስ አበባ አነጋግሬያቸዋለሁ። ይህ በጀት ከተቀነሰ ዩኤስኤአይዲ በብዛት ስለሚረዳን አንደምታው ትልቅ ነው የሚሆነው ብለው ስጋታቸውን እሳቸውም ጠቅሰዋል። ድርጅታቸው ምን ምን ስራዎችን እንደሚሰራ በመግለጽ ይጀምራሉ ወይዘሮ መልካም።

እሺ አመሰግናለሁ ቆንጅት ማርስቶክስ ኢንተርናሽናል ኢትዮጵያ ስራው በተቀናጀ የቤተሰብ ምጣኔና የተዋልዶ ጤና አገልግሎት ዙሪያ ነው የሚሰራው ስለዚህ የተቀናጀ የጤና ተዋልዶ አገልግሎት ስንል በጣም ሰፊ ስለሆነ ምናልባት መጥቀስ ካለብን ጥሩ የመጀመሪያው ያው ቤተሰብ ምጣኔ አገልግሎት ማለትም ከአጭር ጊዜ እስከ ቋሚ የወሊድ መከላከያ ዘዴዎች እዛ በላይ በሰፊው ስራውን ይሰራል

ሁለተኛ የሀገሪቱ ሕግ በሚፈቅደው መሰረት ደህንነቱ የጠበቀ የጽንስ ማቋረጥ አገልግሎት እና ምናልባት ከደረ ጽንስ ማቋረጥ አገልግሎት ከተያይዞ ያሉ ምክሮችን እና ተያያዥነት ያላቸውን የተዋልዶ ጤና አገልግሎቶችን ይሰጣል። ከዚህም በተጨማሪ ራሱን የቻለ በዚሁ የማዋለጃ ማዕከላትም አሉ። ይሄ ማለት ደግሞ የእርግዝና ክትትል

የወሊድ ና የድራ ወሊድ አገልግሎቶችንም ይሰጣል ማለት ነው። ከሞላ ጎደል መዜናቸው ይመስል እሺ። በምን ላይ ኢትዮጵያ ነው ማሪ ስቶፕስ ኢንተርናሽናል የሚሰራ ወይስ በተወሰኑ አካባቢዎች ነው? በየት በየት አካባቢዎች ይሰራል አገልግሎቱን? እንግዲህ ከሞላ ጎደል ኤክሰፕት የሶማሌ ና የቤንሻንጉል ጉሙዝ አካባቢ በአብዛኛው ክልሎች ስራውን ይሰራል። በተለይ በገጠሩ ማሪስቶፕስ የሚሰጣቸውን እነዚህ ቀደም ብለው

የገለጿቸውን አገልግሎቶች እንዴት ነው ለህብረተሰቡ የምታደርሱት? ይህን የቤተሰብ ምጣኔ ና የተዋልዶ ጤና ወደ ህብረተሰቡ ተደራሽ እንዲሆን ለማድረግ የተለያዩ የአገልግሎት መስጫ ዘዴዎች ወይም ደግሞ ሰርቪስ ዲሊቨሪ ሞዳሊቲዎች አሉ። የመጀመሪያው በመርስቶፕስ ስራ የሚደረጉ ወደ ሀያ አራት ክሊኒኮች ና ማዋለጃ ማዕከሎች አሉ።

ሁለተኛው በተለይ ደግሞ የገጠሪቱን የህብረተሰብ ክፍል ለመድረስ ደግሞ የደርሶ መልስ ጣቢያ ብለን የምንለው ነው። ሶስተኛው ጤና ላይ የሚሰሩ የግል ጤና ተቋማትን የስልጠናና የግብአት ድጋፍ በማድረግ ስምቶ ጤና አገልግሎቶቹን ለህብረተሰቡ ተደራሽ እንዲሆኑ እየሰራን እንገኛለን። ክሊኒኮቹ በከተሞች ነው ያሉት ወይስ በገጠሩም አካባቢ? አብዛኛው የበረሰብ ሀያ አራቱ ክሊኒኮች በከተማ አካባቢ ነው። እሺ፣ ስለዚህ

የገጠሩን ተጠቃሚ ወይም የገጠሩን አገልግሎት ፈላጊ ሴቶች የምታገኟቸው በዚህ በደርሶ መልስ አገልግሎቱ አማካይነት ነው። ያ በደርሶ መልስና በተወሰነ መልኩ ደግሞ እንደዚሁ ከግል ጤና ተቋማት ጋር በምንሰራው ዚ የግል ጤና ተቋማት የብሉስ

የብሉስታር ኔትወርክ ክሊኒክስ ነው የምንላቸው። እሱ ደግሞ በከፊል ገጠራማና የከተማ ሰሚ እርባን የምንለው ማለት ነው፣ ከተማ ቀመስ የሆኑ ማለት ነው። እሺ፣ ከተማ ቀመስ የሆኑትም በዚህ በሙሉ በሙሉ ሀንድረድ ፐርሰንት፣ ይህ የአውትሪች ፕሮግራሙ የገጠሩ ቤተሰብ ታርጌት ያደረገ ፕሮግራም ነው ማለት ነው። እሺ፣ ማሪስቶፕስ ወጪው እንግዲህ ያው የበጎ አድራጎት ድርጅት ነውና ወጪውን በምንድን ነው የሚሸፍነው?

ከተለያዩ አጋር ድርጅቶች በምናገኘው ገቢ ነው ፕሮግራማችን እያስኬድን ያለ ነው። ስለዚህ ከነዛ ውስጥ አንደኛው የዓለም አቀፍ የቤተሰብ ምጣኔ እርዳታ ድርጅት ከዩኤስኤድ የምናገኘው እንትን ነው ማለት ነው ከዩናይትድ ስቴትስ ዓለም አቀፍ ልማት ተራድኦ ዩኤስኤአይዲ። ምን ያህሉን ነው ከዚያ የምታገኙት? እንግዲህ በአመት ከሚያዘዋጩት ሰላሳ ፐርሰንት የሚሆነውን ከዚሁ ከዩናይትድ ስቴትስ ዓለም አቀፍ የቤተሰብ ምጣኔ እርዳታ ድርጅት

ነው የምናገኘ ማለት ነው። የተቀረውስ የተቀረው ሌሎች የእንግሊዝ መንግስት የዲስአይድ የምንለው ሌላ የሪዘርላንድ መንግስት ነው። ሌሎች ናርጃነሎ መስ ዶላር ስማቸው ሊጠቀስ የማይፈልጉ ሌሎች ዶነሮቹም አለ። በተለይ አሜሪካ ላይ ቤዚ ያደረጉ ከነሱ ነው እንደዚህ አይነት እርዳታዎች የምናገኘ። ባለፈው በቅርቡ የማሪስቶፕስ ኢንተርናሽናል የኢትዮጵያ ዲሬክተር በሰጡት ቃለ መጠይቅ

የዩናይትድ ስቴትስ መንግስት አዲሱ አስተዳደር ከጽንስ ማቋረጥ ተያያዥ ተግባራት ላይ የተሰማሩ ወይም የሚሰማሩ ድርጅቶችን አንረዳም የሚል መመሪያ በመስጠቱ የማሪስቶፕስ እና የሌሎችም እንደዚሁ

በተመሳሳይ ስራ ላይ በጎ አድራጎት ስራ ላይ የተሰማሩ ድርጅቶች እንቅስቃሴ እና ለሕዝቡ የሚሰጡት አገልግሎት በእጅጉ እንደሚጎዳ ሲያስገነዝቡ ነበረ እና ሌሎችንም ለጋሾች መፈለግ ይኖርብን ይሆናል። ቢሳካልንም ባይሳካልንም፣ እንግዲህ እንሞክራለን ሲሉ ነበረ እና

ምን ያህል አስጊ ነው? እንደ መስክ ፕሮግራም ኃላፊነቶ በጀታችሁን ማሟላት ባትችሉ በሴቶች ላይ የሚደርሰው ጉዳት ምን ይመስላል? ከወዲሁ ሲያስቡት እንግዲህ ይሄ አሁን አዲስ የመጣው የሜክሲኮ ሲቲ ፖሊሲ በተለይ ደግሞ ከቤተሰብ ምጣኔ ጋር ተያይዞ ማለት ነው ትልቅ አንድምታ ይኖረዋል ብዬ አስባለሁ እንዳንድ ፕሮግራም መሪ

ወይዘሮ መልካም ተሾመን በጣም እናመሰግናለን። የፊታችን በሚቀጥለው ሳምንት ደግሞ ቀሪውን ይዘን እንቀርባለን። አድማጮች፣ የአሜሪካ ድምፅ ራዲዮ በአማርኛ ቋንቋ በ1922ና25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቅኑ ከሚሶት ሰዓት ጀምሮ የሚያስተላልፈው ስርጭት ለዛሬ ያዘጋጀውን በዚሁ አበቃ። ያስተናገድናችሁ አሉላ ከበደና ቆንጂት ታየ ነን

ከቀነባሪያችን ብርሃን ኃይሉ ከስርጭት መሀንዲሱ ዳን ክራፍትን ና ከዋና አዘጋጇ ትዝታ በላቸው እንዲሁም ከቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።